ወደ ዝርዝር ዜናዎቹ ከማምራታችን በፊት ርዕሰ ዜናዎቹን እናያስቀድማለን። ግሬታ ታንበርግ፣ ጠቅላይ ሚኒስትር ጄሲንዳ አርድንና የዓለም ጤና ድርጅት ማምሻውን ለሚበረከተው የ2020 ኖቤል ሰላም ሽልማት ግንባር ቀደም ተፎካካሪ ሆነዋል የፍቅር ግንኙነት ቪዛ አመልካቾች ከ2021 መገባደጃ ጀምሮ የእንግሊዝኛ ቋንቋ ክህሎት መስፈሪያን ማሟላት ግድ ይሰኛሉ የሚሉት ግንባር ቀደም ርዕሰ ዜናዎቻችን ናቸው። 318 እጩዎች በተፎካካሪነት የቀረቡበት የኖቤል ሰላም ሽልማት ዛሬ አርብ ማምሻውን ይፋ ይሆናል። ከእጩዎቹ መካከል በተስፈኝነት ስማቸው ቀድሞ እየተነሳ ያለው የአየር ንብረት ለውጥ ቀስቃሿ ግሬታ ታንበርግ፣ የኒውዚላንድ ጠቅላይ ሚኒስትር ጄሲንዳ አድን እና የዓለም ጤና ድርጅት ናቸው። ሶስቱን ግንባር ቀደም እጩዎች ተከትሎ በተስፈኝነት ስማቸው ከሚነሱት ውስጥ የፈረንሳዩ ሪፖርተርስ ዊዛ ቦርደርስ፣ የዩናይትድ ስቴትሱ ኮሚቴ ቱ ፕሮቴክት ጆርናሊስት ሲፒጄ ይገኙበታል። ምንም እንኳን የዩናይትድ ስቴትሱ ፕሬዚዳንት ዶናልድ ትራምፕ በእጩነት ስማቸው ያለ ቢሆንም በብዙዎቹ ግምት የሽልማቱ አሸናፊ እንደማይሆኑ አመኔታ አድሯል። ባብላጫው የዓለም ጤና ድርጅት የኮሮና ቫይረስ ወረርሽኝ መስፋፋትን ለመግታት ላበረከተው ጥረት የዘንድሮው የኖቤል ሰላም ሽልማት ይገባዋል የሚሉ ድምፆች ይሰማሉ። በፍቅር ግንኙነት ሳቢያ ወደ አውስትሬሊያ ለመምጣት የፓርትነር ቪዛ አመልካቾች ከ2021 መገባደጃ ጀምሮ የእንግሊዝኛ ቋንቋ ችሎታ ብቃታቸው ከቪዛ መመዘኛ ውስጥ የሚካተት መሆኑን ተጠባባቂ የኢሚግሬሽን ሚኒስትር አለን ታዥ አስታውቋል። አቶ ታዥ በተለይም በኮሮና ቫይረስ ወረርሽኝ ሳቢያ የተከሰተውን የሥራ አጥነት ቁጥር ለመቀነስ ጥረት በሚደረግበት በአሁኑ ወቅት በሥራ ዓለም ተሳታፊ ለመሆን የእንግሊዝኛ ቋንቋ ክህሎት አስፈላጊ መሆኑን አመላክተዋል። አያይዘውም በአሁኑ ወቅት 13 ፐርሰንት ያለምንም የእንግሊዝኛ ቋንቋ ችሎታ በሥራ ላይ ተሰማርተው እንደሚገኙ ጠቁመዋል። የፓርትነር ቪዛ አመልካቾች ምንም እንኳ በሁለት ዓመት ጊዜያዊ ቪዛ ወደ አውስትራሊያ ከመምጣታቸው በፊት የእንግሊዝኛ ቋንቋ ፈተና ማለፍ ባይጠበቅባቸውም በቂ የመግባቢያ ክህሎት ያላቸው መሆኑን በግብር ማስመስከር ወይም የቪዛ ማመልከቻቸውን ከማስገባታቸው በፊት እንግሊዝኛ ቋንቋን ለመማር በቂ ጥረት እያደረጉ ያሉ መሆናቸውን ሊያረጋግጡ ይገባል። አውስትራሊያ ከመጡም በኋላ በነጻ ለአምስት መቶ ሰዓታት የሚሰጠውን የጎልማሳ መጤ እንግሊዝኛ ፕሮግራም ማጠናቀቅ ይጠበቅባቸዋል። የእንግሊዝኛ ቋንቋ ክህሎት መስፈሪያው ፍቅረኛቸውን ከባህር ማዶ ወደ አውስትራሊያ ለማስመጣት ስፖንሰር የሚያደርጉትንም አውስትራሊያውን ዜጎች ይመለከታል። የእንግሊዝኛ ቋንቋ በፓርትነር ቪዛ መመዘኛ ውስጥ መካተትን አስመልክቶ የሌበር ኢሚግሬሽን ቃል አቀባይ አንድሮ ጊልስ የእንግሊዝኛ ቋንቋ ክህሎት ከአንድ አውስትራሊያዊ የፍቅር ግንኙነት ጋር በመመዘኛነት የመተሳሰሩ አስፈላጊነት ለምን እንደሆነ አይታየኝም ብለዋል። በአውስትሬሊያ ብሔራዊ ዩኒቨርሲቲ የሥነ ልሳን ተጠባቢዋ ሊዝ አለን በበኩላቸው መንግስት ተገቢ ብሎ የሚያስበው ግንኙነት ወደ አውስትሬልያ ነጭ ፖሊሲ የኋልዮሽ የመመለስ እንድምታ ያለው መልእክትን የሚያስተላልፍ ነው። ይህ አይነቱ ፖሊሲ በአያሌዎች ላይ የመንፈስ ጭንቀትንና የልብ ስብራትን ያሳድራል ሲሉ ለኤስቢኤስ ኒውስ አታያቸውን አጋርተዋል። ጠቅላይ ሚኒስትር ስኮት ሞሪሰን ግና ለመጤ የወገነ ለአውስትሬልያም የወገነ ነው ሲሉ ፖሊሲያቸውን በመመከት ለሬዲዮ ቱጂቢ ተናግረዋል። ወደ ውጭ ምንዛሬ ተመን ስናመራ አንድ የአውስትራሊያ ዶላር 60 ዩሮ ሳንቲም ይመነዝራል። አንድ የአውስትራሊያ ዶላር 71 የአሜሪካ ሳንቲም ይሸርፋል። አንድ የአውስትራሊያ ዶላር 26 የኢትዮጵያ ብር ከ35 ሳንቲም ይዘረዝራል። ቀጥለን የነጋውን የአውስትሬሊያ ዋና ዋና ከተሞችና የአዲስ አበባን አየር ጠባይ ትንበያና እናስማለን። ፐርስ በከፊል ደመናማ ይሆናል። ዝቅተኛ 11፣ ከፍተኛ 23። አድላይድ ደመናማ ይሆናል። ዝቅተኛ 12፣ ከፍተኛ 22 ሜልበርን ብራ ይሆናል። ዝቅተኛ 9 ከፍተኛ 22። ሆባርት ብራ ይሆናል። ዝቅተኛ 11 ከፍተኛ 19። ካምብራ በአብዛኛው ፀሐያማ ሆኖ ይውላል። ዝቅተኛ 2 ከፍተኛ 21። ሲድኒ ፀሐያማ ሆኖ ይውላል። ዝቅተኛ 12 ከፍተኛ 23። ብሬስበን በአብዛኛው ፀሐያማ ሆኖ ይውላል። ዝቅተኛ 17 ከፍተኛ 29። ዳርዊን በአብዛኛው ፀሐያማ ሆኖ ይውላል። ዝቅተኛ 25 ከፍተኛ 35። አዲስ አበባ ብራ ይሆናል። ዝቅተኛ 11 ከፍተኛ 22። ዜናውን ከማጠቃላችን በፊት ረዕሰ ዜናዎቹን ደግመን እናሰማለን። ግሬታ ታንበርግ፣ ጠቅላይ ሚኒስትር ጃሲንዳ አደንና የዓለም ጤና ድርጅት ማምሻውን ለሚበረከተው የ2020 ኖቤል ሰላም ሽልማት ግንባር ቀደም ተፎካካሪ ሆነዋል። የፍቅር ግንኙነት ቪዛ መልካቾች ከ2021 መገባደጃ ጀምሮ የእንግሊዝኛ ቋንቋ ክህሎት መስፈሪያን ማሟላት ግድ ይሰኛሉ። የሚሉት ግንባር ቀደም ረዕሰ ዜናዎቻችን ነበሩ።